የዲደብሊው ዜና በቅድሚያም አበይት ርዕሶቹ። በሲዳማ ዞን ሦስት አካባቢዎች የሞቱ ሰዎች ቁጥር 34 መድረሱን የአካባቢው ነዋሪዎችና የሲዳማ አርነት ንቅናቄ ፓርቲ ሲያን ገለጹ። አንድ የዓይን እማኝ በሀገረ ሰላም ከተማ 14 ሰዎች መገደላቸውን መመልከታቸውን ተናግረዋል። ኤስኦኤስ ሜዲትራኒ የተሰኘው የሰብአዊ እርዳታ ቡድን ላለፉት ሰባት ወራት በሊቢያ የባህር ጠርፎች አቋርጦት የነበረውን የነፍስ አድን ስራ እንደገና መጀመሩን አስታወቀ። ቡድኑ በሜዲትራኒያን ባህር ማዕከላዊ ክፍል ስደተኞችን የማሰስና ከመስጠም ማዳን ተግባሩን እንደሚያከናውን ገልጿል። በሆንግ ኮንግ በመቶ ሺዎች የሚቆጠሩ ሰልፈኞች ዛሬ አደባባይ ወጡ። ሰልፈኞቹ በወንጀል የተጠረጠሩ ሰዎች ለቻይና ተላልፈው እንዲሰጡ የተረቀቀው ህግ ሙሉ ለሙሉ እንዲሰረዝ ጠይቀዋል። ዜናው በዝርዝር። በሲዳማ ዞን ሶስት አካባቢዎች የሞቱ ሰዎች ቁጥር 34 መድረሱን የአካባቢው ነዋሪዎችና የተቃዋሚው የሲዳማ አርነት ንቅናቄ ፓርቲ ሲያን ገለጹ። አንድ የዓይን እማኝ በሁላ ወረዳ ሀገረ ሰላም ከተማ 14 ሰዎች መገደላቸውን መመልከታቸውን ተናግረዋል። ማንነታቸው እንዳይገለጽ የጠየቁ የሁላ ነዋሪ ለዶይ ዶይቸ ቨለ እንደተናገሩት ከትላንት በስቲያ አርብ ከቀኑ 10 ሰዓት ገደማ ላይ ጥያቄያቸውን ለማቅረብ ወደ ፌዴራል ፖሊሶች የሄዱ የከተማይቱ ነዋሪዎች ተኩስ ተከፍቶባቸዋል። በጥይት የተመቱት አብዛኞቹ ወጣቶች መሆናቸውን የተናገሩት የዓይን እማኙ ወዲያውኑ ወደ ሁላ የመጀመሪያ ደረጃ ሆስፒታል ቢወሰዱም አስራ አራቱ ሕይወታቸው ማለፉን ገልጸዋል። ወደ አስራ አራት ሰው ነው ያየሁት። እዚህ የሆስፒታል አስገብቶ ያወጡትን ትላንት ወደ ያው እነርሱ ያው በፌደራል ፖሊስ ነው የሞቱት። ግጭት አልነበረም። ያው ህዝቡ ለመጠየቅ ወደ እነርሱ ሲሄዱ ላፈኑን ብሎ ያው ወደ ህዝቡ ተኮሱ። በዛ ሰዓት በቃ አንድ ላይ በመትረየስ እንዲመቱ ያው አስሩ በአንድ ጊዜ ወደቀ። ከዛም ወደቁ፣ ወደ አንዳንዶቹ ተቆሰሉ። ወደ አስራ አራት የሆኑት ሞቱ። የፌዴራል ፖሊስ አባላት ሐሙስ ምሽት ወደ ሀገረ ሰላም መግባታቸውን የሚናገሩት ነዋሪው በነጋታው አንድ ወጣት ልጅ መገደሉን ተከትሎ ነዋሪዎች ለጥያቄ መሄዳቸውን ለዶይቼ ቬለ አስረድተዋል። በከተማይቱ ፖሊስ ጣቢያ ሰፍረው የነበሩት ፖሊሶች ነዋሪውን ሲመለከቱ መተኮሳቸውን ገልጸዋል። ሁሉ ያው በዚህ የሆኑ ልጆች ሞቶ በዛ። እኛ ሰላማዊ ነው የጠየቅነው። ጥያቃችን አልተመለሰንም። እኛ የፈለግነው ያው ክልሉ ጥያቄ ባለፈው የተጠየቀ እሱ አልተመለሰን። እኛ ውጋም አልፈለግንም። እናንተ በእኛ ላይ ለምንድነው የምትተኮሱ? ጥያሉ ለመጠየቅ ሲሄዱ ነው ፖሊስ ጣቢያ አካባቢ ነበረ። እዛ የሆነ ባጃጆች የሚቆሙበት ቦታ አለ። እነርሱም የቆሙበት እዛ ነበረ። እዛ ሆኖ ሲተኮሱ ያው እነዚህ ዳር ላይ ስለሆንኩ ይታያል። በሁላ የሞቱ ሰዎች የቅብር ሥነ ሥርዓት ትላንትናና ዛሬ መፈጸሙን እኚሁ የከተማይቱ ነዋሪ ተናግረዋል። በሀገረ ሰላም ዛሬ የተረጋጋ ሁኔታ እንደሚስተዋልና በአካባቢው አሁንም የፌዴራል ፖሊሶች እንዳሉም ጠቁመዋል። በአርብቶክስ የቆሰሉ ሰዎች ወደ ተለያዩ ቦታ መወሰዳቸውን የሚገልጹት የአይን እማኙ ትክክለኛ ቁጥራቸውን ግን አላውቅም ብለዋል። የሲዳማ አርነት ንቅናቄ ሲያን ዋና ጸሐፊ አቶ ለገሰ ላንቃሞ በሁላ ወረዳ የሞቱ ሰዎች ቁጥር 18 መሆናቸውን ማረጋገጣቸውን ልዶ ቸፈለ ተናግረዋል። እስካሁን ከሲዳማ ዞን ሶስት የተለያዩ አካባቢዎች ባሰባሰቡት መረጃ የሞቱ ሰዎች ቁጥር 34 መድረሱንም ገልጸዋል። በሀገር ሰላም ወይም በሁላ ወረዳ እስከ አስራ ስምንት ሞተዋል። በማልጋ ወረዳ አስራ ሁለት ሞተው ብዙዎች ቆስለዋል። የቆስሉት ቁጥር በትክክል ማወቅ አልቻልን። የሞቱትን በትክክል አውቀናል። በሀዋሳ ላይ አራት ሰዎች እንደሞቱ ከተማ አስተዳደሩ ራሱ በሚዲያ ቀርቦ የተናገሩትን ነው። ሰባት ቆስለዋል፣ አራት ሞተዋል። ይርጋለምና ለኩ አለታ ወንዶ የሞቱትን አላገኘንም። በአጠቃላይ ወደ ሀያ ስድስት እስከ ሰላሳ ድረስ ይነገራል። በትክክል ግን ስናውቅ ነው አጠቃላይ መግለጫ የምንሰጠው በፓርቲው ዘንድ። የደቡብ ክልል ቴሌቪዥን ጣቢያ በዛሬው ምሽት ስርጭቱ በአለታ ወንዶ፣ ሀገረ ሰላምና ሐዋሳ የደረሱ የንብረት ውድመቶችን በምስል አሳይቷል። የተቃጠሉ ፋብሪካዎች፣ ቤቶችና መኪናዎች በምስሉ ታይተዋል። በተለያዩ የሲዳማ ዞን አካባቢዎች የሞቱ ሰዎች እንዳሉ የቴሌቪዥን ጣቢያው ቢጠቅስም ቁጥራቸውን ሳይገልጽ አልፏል። የመከላከያ ሰራዊት አባላት የጸጥታ ቁጥጥር ሲያደርጉም በምስል አስደግፎ ቴሌቪዥን ጣቢያው ለእይታ አብቅቷል። የጀርመኑ አየር መንገድ ሉፍታንዛ ለአንድ ቀን አቋርጦት የነበረውን ወደ ግብፅ መዲና ካይሮ የሚያደርገውን በረራ እንደገና ጀመረ። የብሪታንያ አየር መንገድ በበኩሉ ለቀጣይ ሰባት ቀናት ወደ ካይሮ የሚያደርገውን በረራ መሰረዙን ትላንት አስታውቋል። ሉፍታንዛ ትላንት ወደ ካይሮ ሊያደርግ የነበረውን በረራ የሰረዘው ከደህንነት ጋር በተያያዘ ምክንያት ለጥንቃቄ መሆኑን ገልጿል። የብሪታንያ አየር መንገድ ግን ለበረራው መሰረዝ የሰጠው ምክንያት ከጸጥታ ጥበቃ ጋር የተያያዙ ምክንያቶችን ነው። በሁሉም አየር ማረፊያዎች ያሉ ከጸጥታ ጥበቃ አሰራሮች ጋር በቋሚነት መመርመሩን የሚገልጸው የብሪታንያ አየር መንገድ በረራዎቹ የተሰረዙት ለተጨማሪ ግምገማዎች ለማካሄድ እንዲያስችል ለጥንቃቄ መሆኑን ጠቁሟል። የጀርመንና የብሪታንያ አየር መንገዶች ተቀናቃኝ የሆነው የፈረንሳይ አየር መንገድ ወደ ካይሮ በሚያደርገው በረራ ላይ ምንም አይነት ለውጥ እንደማያደርግ ገልጿል። ኤምሬትስ እና ኢትሃድ አየር መንገዶችም በረራቸውን እንደማይሰርዙ አስታውቀዋል። የሉፍታንዛና የብሪታንያ የአየር መንገዶችን እርምጃ ተከትሎ ግብፅ በአየር ማረፊያዎቿ ላይ ያለውን የጸጥታ አጠባበቅ ተከላክላለች። ሁሉም የግብፅ የአየር ማረፊያዎች ደህንነታቸው በደንብ የተጠበቀ ነው፣ በሁሉም ያለው የጸጥታ ጥበቃ በመደበኛነት ከሚፈለገው በላይ ነው ያሉት የግብፅ የአቪዬሽን ባለሥልጣን ኃላፊ ሳሚ አልሄፍናዊ የአየር መንገዶቹን እርምጃ ተችተዋል። የበረራዎቹ መሰረዝ ምክንያት ፖለቲካዊ ነው ሲሉም ወንጅለዋል። ኤስኦኤስ ሜዲትራኒዬ የተሰኘው የሰባዊ እርዳታ ቡድን ላለፉት ሰባት ወራት በሊቢያ የባህር ጠረፎች አቋርጦት የነበረውን የነፍስ አድን ስራ እንደገና መጀመሩን አስታወቀ። ቡድኑ በሜዲትራኒያን ባህር ማዕከላዊ ክፍል ስደተኞችን የማሰስና ከመስጠም የማዳን ተግባሩን እንደሚያከናውንም ገልጿል። ቡድኑ ቀደም ሲል ለነፍስ አድን ስራው ይጠቀምበት የነበረውን አኳርየስ የተሰኘውን መርከብ በመተው ንብረትነቱ የኖርዌይ የሆነውን ኦሽን ቫይኪንግ የተባለ መርከብ እንደሚገለገልበት ዛሬ ይፋ አድርጓል። ኤስኦኤስ ሜዲትራኔ ዛሬ ባወጣው መግለጫ ምንም አይነት የነፍስ አድን ጥረት በሌለበት በማዕከላዊ ሜዲትራኒያን አሁንም ሰዎች ከሊቢያ እየተነሱ በዓለማችን አስቸጋሪ የተባለውን አደገኛ የባህር ጉዞን ያደርጋሉ ብሏል። በዚህም ምክንያት ቡድኑ ከድንበር የለሽ የሐኪሞች ቡድን ጋር በመሆን ከባህር ስደተኞችን ወደ መታደግ ለመመለስ መገደዳቸውን ገልጿል። እንደ ዓለም አቀፉ የፍልሰተኞች ድርጅት አይ ኦ ኤም መረጃ ከሆነ በያዝነው በጎርጎሮሳዊ 2019 ብቻ ማዕከላዊ ሜዲትራንያን ለማቋረጥ የሞከሩ 426 ስደተኞች ሕይወታቸውን አጥተዋል። ኤስኦኤስ ሜዲትራኔ ባለፈው ታህሳስ ወር የነፍስ አድን ሥራውን ከማቋረጡ በፊት አኳርየስ መርከብን በመጠቀም ሰላሳ ሺህ የሚሆኑ ስደተኞችን ሕይወት መታደግ ችሎ ነበር። አኳርየስ ከአገልግሎት ውጭ ለመሆን የተገደደው የተወሰኑ የአውሮፓ ሀገራት ለነፍስ አድን ሥራው እንቅፋት በመሆናቸው መሆኑን ቡድኑ ቢጠቅስም ሀገራቱን ከመዘርዘር ግን ተቆጥቧል። ይህ ዶይቸ ቨለ ዲ ደብልዩ ራዲዮ ጣቢያ ነው። ብሪታንያ በኢራን ላይ ማዕቀብን ጨምሮ ሌሎችንም እርምጃዎች ለመውሰድ አማራጮችን እያጤነች መሆኑን የሀገሪቱ የመከላከያ ሚኒስትር አስታወቁ። ኢራን የብሪታንያ ነዳጅ ጫኝ መርከብን በቁጥጥር ስር ማድረጓን ተከትሎ በሁለቱ ሀገራት መካከል ያለው እሰጥ አገባ ተባብሷል። ብሪታንያ በኢራን ላይ ማዕቀብ ትጥል እንደው በስካይ ቴሌቪዥን ጣቢያ የተጠየቁት የሀገሪቱ የመከላከያ ሚኒስትር ቶቢያስ ኤልውድ በርካታ አማራጮችን እያጤኑ መሆኑን ተናግረዋል። የብሪታንያ ውጭ ጉዳይ ሚኒስትር ጀርሚ ሃንት በኢራን ላይ ሊሰነዘር የሚችል ወታደራዊ ጥቃት እንደማይኖር ቀደም ሲል አስታውቀው ነበር። ሀገራቸው ለአሜሪካ ያላትን አጋርነት ለመግለጽ በኢራን ላይ ብርቱ እርምጃዎች ልትወስድ እንደምትችልም አስጠንቅቀው ነበር። በኢራንና ምዕራባውያን መካከል ያለው ውጥረት እየተካረረ በመጣበት በዚህ ጊዜ ኢራን ከትላንት በስቲያ አርብ የብሪታንያ ነዳጅ ጫኝ መርከብ በቁጥጥር ስር መዋሏ ሁኔታዋን ይበልጥ አባብሶታል። ዛሬ ይፋ የተደረገ አንድ የድምፅ ቅጂ የብሪታንያ የባህር ኃይል መኮንን በሆርሙዝ ሰርጥ ለማለፍ ለኢራን ኃይሎች ጥያቄ ሲያቀርብ አስደምጧል። የኢራን አብዮታዊ ሰራዊት ኃይሎች መርከቡን በቁጥጥር ስር ከማዋላቸው በፊት አቅጣጫ እንዲቀይር ትዕዛዝ ሲሰጡ በድምጽ ውስጥ ተሰምተዋል። በሆንግ ኮንግ በመቶ ሺዎች የሚቆጠሩ ሰልፈኞች ዛሬ አደባባይ ወጡ። ሰልፈኞቹ በወንጀል የተጠረጠሩ ሰዎች ለቻይና ተላልፈው እንዲሰጡ የተረቀቀው ሕግ ሙሉ ለሙሉ እንዲሰረዝና በፖሊስ ጭካኔ የተሞላበት አያያዝ ላይ ምርመራ እንዲደረግ ጠይቀዋል። የዛሬው ሰልፍ አስተባባሪዎች እንደተናገሩት 430ሺህ ሰዎች በሰላማዊ ሰልፉ ተሳትፈዋል። ሰልፈኞቹ ከተፈቀደላቸው ክልል ውጭ በመጓዝ ቁልፍ የመንግሥትና የንግድ ተቋማት የሚገኙበትን የከተማይቱን ክፍል አጠለቅልቀዋል። ወደ ቻይና መንግሥት አገናኝ ጽሕፈት ቤት በማቅናትም በሕንፃው ላይ እንቁላሎችን በተቃውሞ ወርውረዋል። በሕንፃው ላይ የተሰቀለውን የቻይና መንግሥት ይፋዊ ምልክትም በጥቁር ቀለም አጠልሽተዋል። በሆንግ ኮንግ ተጠርጣሪዎችን ለቻይና ሰልፎ ለመስጠት የሚያስችለውን የሕግ ረቂቅ በመቃወም ካለፈው ወር ወዲህ ተደጋጋሚ ሰልፎች ሲካሄዱ ቆይተዋል። የሆንግ ኮንግ ግዛት መሪ ኬሪ ላም አወዛጋቢው የሕግ ረቂቅ ተግባራዊ እንደማይሆን ቢያሳውቁም ተቃዋሚዎች ግን የረቂቅ ሕጉ በይፋ ውድቅ እንዲደረግ በመጠየቅ ተቃውሟቸውን ቀጥለዋል። በዛሬው ሰልፍ ላይ ተቃዋሚዎች ምንም አይነት ምክንያት አንፈልግም ኬሪ ላም የሚሉና የግዛቲቱን መሪ ውሸታም ሲሉ የሚያጣጥሉ መፈንክሮችን አንግበው ታይተዋል። ፖሊስ ሰልፈኞቹን ለመበተን አስለቃሽ ጭስ ተኩሷል። ይህ ዶይቸ ቬለ ዲ ደብልዩ ራዲዮ ጣቢያ ነው። ዜናውን ከማብቃታችን በፊት ዋና ዋና ርዕሶቹን በድጋሚ በደቡብ ክልል በሲዳማ ዞን ሶስት አካባቢዎች የሞቱ ሰዎች ቁጥር 34 መድረሱን የአካባቢው ነዋሪዎችና የሲዳማ አርነት ንቅናቄን ፓርቲ ሲአን ገለጹ። አንድ የዓይን እማኝ በሁላ ወረዳ ሀገረ ሰላም ከተማ 14 ሰዎች መገደላቸውን መመልከታቸውን ተናግረዋል። ኤስኦኤስ ሜዲትራኒ የተሰኘው የሰብዓዊ እርዳታ ቡድን ላለፉት ሰባት ወራት በሊቢያ ባህር ጠርፎች አቋርጦት የነበረውን የነፍስ አድን ስራ እንደገና መጀመሩን አስታወቀ። ብሪታንያ በኢራን ላይ ማዕቀብን ጨምሮ ሌሎችንም እርምጃዎች ለመውሰድ አማራጮችን እያጤነች መሆኑን የሀገሪቱ የመከላከያ ሚኒስትር አስታወቁ። የዕለተ እሁድ የዓለም ዜና በዚሁ ተጠናቋል። ሰላም